ከቻይናው ጓንግዙ አየር ማረፊያ ወደ አዲስ አበባ ለመብረር የተነሳው የኢትዮጵያ አየር መንገድ ጉዞውን ከማጠናቀቁ በፊት ሁለት የማረፉ ተገለጸ። ይህ 777 ዳሽ 300 ኢአር የመንገደኞች አይሮፕላን ሁለት ያረፈው በሕንዱ ሙምባይ አይሮፕላን ጣቢያ መሆኑ ታውቋል። አዲሱ አበበ ዝርዝር ዘገባ አለው። ዴይሊ ሜል የተባለው የእንግሊዝ ጋዜጣ የህንድ መገናኛ ብዙሃንን ጠቅሶ በዘገበው መሠረት ከቻይና ወደ ኢትዮጵያ የአስር ሰዓታት የቀጥታ በረራ የነበረው የኢትዮጵያ አየር መንገድ ሁለት ለማረፍ ተገደደ። አንድ በነዳጅ እጥረት፣ ሁለት በሞተር ብልሽት። በዚሁ መሰረት ይህ ከደቡባዊ ቻይና የተነሳው እና በቀጥታ ወደ አዲስ አበባ መብረር የነበረበት ቦይንግ 777 300ኢር አውሮፕላን ሁለት ጊዜ ወደ ህንዷ ሙምባይ ኤርፖርት መመለሱ መንገደኞችን አስቆጥቷል ይላል ዜናው። በዚሁ ምክንያት ከአስራ አራቱ የአውሮፕላን ሰራተኞች ሌላ በውስጡ የነበሩ 283 መንገደኞችም በሆቴል እንዲቆዩ መደረጉም ተዘግቧል። ከዓለማችን ካሉት አየር መንገዶች አስተማማኝ መሆኑ የሚነገርለት የኢትዮጵያ አየር መንገድ የአስር ሰዓቱ በረራ እንደምን አንድ ሙሉ ቀን ፈጀበት? በአሜሪካ ክልል የአየር መንገዱ ዋና ስራ አስኪያጅ አቶ ንጉስ ወርቁ ከበላይ አገኘሁ ያሉኝን መልስ በኢሜይል ልከውልናል። ምንጊዜም ለመንገደኞቹ ምቾት ቅድሚያ የሚሰጠው አየር መንገድ ለተፈጠረው አለመመቸት ይቅርታ ይጠይቃል። የተጠቀሰው አውሮፕላን መጠነኛ የቴክኒክ እክሎች ስለደረሱበት ለጥንቃቄ ይሆን ዘንድ ወደ ሙምባይ ተመልሶ ለማረፍ ተገዷል። እክሎቹ ከተስተካከሉ በኋላም እንደገና በመከሰታቸው አሁንም ለጥንቃቄ ሲባል ወደ ሙምባይ ተመልሷል። የተከበሩ መንገደኞቻችን እንዳይጉላሉ በማሰብም ሆቴል እንዲቆዩ ተደርጎ ጥገናው ከተከናወነ በኋላ አውሮፕላኑ ከሙሉ መንገደኞቹ ጋር በሰላም ወደ አዲስ አበባ በረዋል። ከአቶ ንጉሱ ባገኘው የኢሜል መልእክት ላይ የተባለው የቴክኒክ እክል ምንነቱ በዝርዝር አልተገለጠም። በዴሊ ሜል ላይ የሞተር ችግር እንዲሁም ነዳጅ ለመሙላት ተብሎ ስለተገለጸው ዜናም ለአቶ ንጉሱ ከኢሜሉ በኋላ ደውየላቸው፣ ያ ዜና ስህተት ነው ብለውኛል። አቶ ንጉሱን ለተፋጠነ መልሳቸው እናመሰግናለን። በሙያው የረጅም ጊዜ ልምድ ያላቸው አንድ በስም መጠቀስ ያልፈለጉ ካፕቴን በዚህ ጉዳይ ላይ አነጋግሬ፣ ሁለት ነገሮችን ግምት ውስጥ አስገብተዋል በነዳጅ በኩል የተከሰተ የተባለውን በሚመለከት የሚጫነው የቤንዚል ክብደት በተመሳሳይ ካልተመዘነ ማለትም አንዱ በኪሎ ግራም እንደገና ደግሞ በፓውንድ በሚሆንበት ጊዜ ያ ችግር ሊከሰት ይችላል ብለውኛል። በሌላ በኩል ደግሞ የሊኬጅ ወይም የነዳጅ መፍሰስ ከመጣ ይሄም ችግር ሁኔታውን ቤንዚሉን ስለሚቀንስ ሊያጋጥም ይችላል ብለዋል። የሞተር ችግር ስለተባለው እነዚህ 777 300 የሆኑ ዘመናዊ አውሮፕላኖች የቴክኒክ ችግሮች ሲኖራቸው በሰሌዳው ላይ ማለትም ስክሪኑ ላይ ስለሚጽፉ መታወቅ ነበረበት ብለዋል። ከዚህ ሌላ ግን ከጥገና ጉርለት ካልሆነ በቀር ሌላ እንደማይሆን ነው እኒሁ ካፕቴን ጨምረው የገለጡልኝ።